ቮይስ ኦፍ አሜሪካ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በአጭር ሞገድ በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም፣ ጤና ይስጥል፣ እንደምናመሻችው፣ የዛሬ እሁድ ጥቅምት 23 2007 ዓ ም የመስታወት ዝግጅታችንን ይዘን ቀርበናል። የምናስተናግዳችሁ ሄኖክ ሰማግዜርና ቆንጂ ታየነን። በዛሬ መስታወት አንድ ለወጣት አፍሪካውያን የንግድ ተቋማት መሪዎች፣ የማህበረሰብ ለውጥ አራማጆችና የፈጠራ ስራ ባለቤቶች የተዘጋጀ ሽልማትን ይዘንላችኋል። የህብረተሰብን እና የማህበረሰብን ችግሮች የሚጋፈጡ አይነት ፕሮግራሞችና ንግዶች የመንግስት ያልሆኑም ለትርፍ የማይሰሩ ድርጅቶች ለየት ያለ አዲስ ሀሳብ አውጥተው የማህበረሰቡን ችግር መፍትሄ እንዲያገኙ ለማግኘት እነሱን አግኝተን ከዛም ደግሞ እነሱን ለመደገፍ የተነሳ ድርጅት ነው። በዋሽንግተን ዲሲ ሽልማቱን ያዘጋጀው አሾካ ድርጅት ተወካይ ጸጋ ህይወት ታደሰ ተጨማሪ መረጃዎች ይዛ የምሽቱ የስቱዲዮ እንግዳችን ትሆናለች። ለዘናጭ የመስታወት አድማጮቻችን ደግሞ የአፍሪካ ፋሽን ሳምንት በጆሃንስበርግ የተካሄደውን እናስቃኛችኋለን። ባህላዊ ጥበቦችን በእርግጥም ደግሞ ባህላዊ ቀለማትና ቅርጾችን ነው የማሳየው። አዝወትሬም ዶቃዎችን እጠቀማለሁ። በሙያዬ ይበልጡን አፍሪካ ላይ ነው የማተኩረው። ዘመናዊ የሚያደርገው ግን ያን ባህል እኔ በስራ የምጠቀምበት መንገድ ነው። ስናስከትል ደግሞ ታዋቂው አሜሪካዊው ቡጢኛ መሐመድ አሊን የተመለከተ ጥናታዊ ፊልም አካተናል። ጆርጅ ፎርማን ከእኔ ጋር ሲገናኝ ዋጋውን እሰጠዋለሁ። አንድ ኩባያ ውሃ ጨልጭሳ በቃ። ይህን በቁሙ የሞተ ዋርካ እገነድሰዋለሁ። የዚህ የጥቅምት ወር ምርጥ ዜማዎችንም አካተናል። እስከ አራት ሰዓት ድረስ አብራችሁን አምሹ። ዛሬ ፕሮግራማችንን የሚመራልን ወጣቱ ተፈራ ግርማ ተፈራ ነው። በቅድሚያ ግን የዓለም ዜና ይችላልኝ ክብራትና ክብራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሽኑ ኬቨን ፋውለር በስቱዲዮ አብሮኝ ይገኛል። በኢትዮጵያና በግብፅ መካከል ያሉ ግንኙነቶችን ለማሻሻል ያለሙ ተከታታይ ውይይቶች ተጠናክረው ቀጥለዋል ሲሉ የግብፅ የውጭ ጉዳይ ሚኒስትር ሳምሃ ሹክሪ አስታወቁ። አዲስ አበባ የሚገኙት የግብፁ ሚኒስትር ከኢትዮጵያዎቻቸው ዶክተር ቴድሮስ አድሃኖም ጋር ዛሬ ተገናኝተው ተወያይተዋል። እስክንድር ፍሬው ተጨማሪ አለው። የግብጹ የውጭ ጉዳይ ሚኒስትር ሳምሃ ሽኩሪ በሁለቱ ሀገራት ኮሚሽን ስብሰባ ላይ ለመገኘት አዲስ አበባ ገብተዋል። በዛሬው ዕለትም ከኢትዮጵያ አቻቸው ከዶክተር ቴዎድሮስ አድሃኖም ጋር ተወያይተዋል። የሁለቱ ሀገሮች ግንኙነት እየተጠናከረና በየጊዜው መወያየታቸውም እየቀጠለ መሄዱን የገለጹት የውጭ ጉዳይ ሚኒስትሩ ይሄም ከሀገራቱ መሪዎች በተሰጠ ትዕዛዝ መሰረት መሆኑን ለጋዜጠኞች አስረድተዋል። በዚህ ኃላፊነት ላይ ከተቀመጥኩ ጊዜ ጀምሮ በየወሩ በሚባል ፍጥነት ወደ አዲስ አበባ እየመጣሁ ነው። ይህ ደግሞ ሁለታችንም ከፕሬዝደንት አብዱልፈታህ ኤልሲሲ እና ወንድም ከሆኑት ከኢትዮጵያ ጠቅላይ ሚኒስትር በየጊዜው መገናኘታችንን በጥንካሬ እንድንቀጥል የግንኙነታችንን መንፈስም ይዘን እንድንጓዝ በተቀበልነው መመሪያ መሰረት ነው። የኢትዮጵያና የግብጽ የጋራ ኮሚሽን ስብሰባ በአዲስ አበባ እየተካሄደ ሲሆን ትናንት በኤክስፐርቶች ደረጃ ዛሬ ደግሞ በንግዱ ማህበረሰብ መካከል ተካሂዷል። በነገው ዕለት ደግሞ በሚኒስትሮች ደረጃ ይቀጥላል። ዝርዝር ዘገባውን በነገው ዕለት እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ በዚሁ በነገው ስብሰባ ላይ የሁለቱም ሀገሮች ሌሎች ሚኒስትሮች ይገኙበታል ተብሏል። የኢትዮ ግብፅ የጋራ ኮሚሽን አራተኛ ስብሰባውን ካካሄደ በኋላ የህዳሴ ግድብ ግንባታ ሲጀመር የተቋረጠ ሲሆን ግንባታው ከተጀመረው ወዲህ ከተጀመረ ወዲህ ስብሰባው ሲካሄድ የአሁኑ የመጀመሪያው መሆኑ ነው። በቡርኪና ፋሶ ብሔራዊ ቴሌቪዥን ጣቢያ አካባቢ ዛሬ የተኩስ ተሰማም። ቡርኪና ፋሶን ለ27 ዓመታት የመሯት ብሌዝ ኮምፓወሬ ከለቀቁ ወዲህ ስልጣኑን የተቆጣጠሩት ወታደሮች አስተዳደሩን ለሲቪሎች እንዲያስረክቡ የሚጠይቁ በሺሆች የሚቆጠሩ ተቃዋሚዎች በዋና ከተማይቱ ኦዋጋዱጉ ዋና አደባባይ ላይ ተሰብስበዋል። ይህ ለአጭር ጊዜ የቆየ የተቃውሞ ሰልፍ ያበቃው የተቃዋሚዎቹ መሪዎች ከወታደራዊ አስተዳደር መሪዎች ጋር ለዝግ ስብሰባ ሲገቡ ነበር። ይህ በእንዲህ እንዳለ ግን የተቃዋሚ ፓርቲው መሪ ሳራ ሴሬሜ በጥቂት ደጋፊዎቻቸው ታጅበው ወደ ቴሌቪዥን ጣቢያው ሲደርሱ ወታደሮቹ ተኩስ መክፈታቸውና አመፅ መቀስቀሱ ተዘግቧል። ወታደሮቹ የተኮሱት ወደ ሰማይ በመሆኑ የተጎዳ ሰው እንደሌለ ታውቋል። ወታደሮቹ የቴሌቪዥን ጣቢያውን ሕንፃ ተቆጣጥረውታል። በጦር አዛዦቹ መካከል ለአጭር ጊዜ ከተካሄደ የስልጣን ሽሚያ በኋላ የፕሬዚደንቱ የክብር ዘብ ኃይል ምክትል አዛዥ የነበሩትን ያኩባ ኢሳክ ዚዳን የሽግግሩ ወቅት ፕሬዚደንት አድርገው ሰይመዋቸዋል። ወታደሮቹ ስልጣኑን ለሲቪል አስተዳደር ፈጥነው እንዲያስረክቡ የተባበሩት መንግስታት ድርጅት፣ ዩናይትድ ስቴትስና የአፍሪካ ህብረት አሳስበዋል። በምዕራብ ዩክሬን ሩሲያ ዘመሞቹ ተገንጣዮች ዛሬ አወዛጋቢ ነው ለተባለ ምርጫ ድምፅ ሲሰጡ ውለዋል። የሀገሪቱ ማዕከላዊ አስተዳደርና ምዕራባውያኑ ምርጫውን እንደማይቀበሉ እውቅናም እንደማይሰጡ ተናግረዋል። ምስራቅ ዩክሬን ውስጥ የሉሃንስክና ዳኔትስክ የተወሰኑ አካባቢዎችን የተቆጣጠሩት አማጽያን ምርጫውን እያካሄዱ ያሉት ለአካባቢያዊ አስተዳደር ነው። በሌላ በኩል ደግሞ ምርጫው እየተካሄደ ባለባቸው አካባቢዎች ግዙፍ የሆነ የጦርና የወታደር ኃይል ከሩሲያ ወገን ሲንቀሳቀስና ሲገባ ማየታቸውን የዩክሬን ጦር አመልክተዋል። ሪፖርቱ ከሶስተኛ ወገን እስካሁን አልተረጋገጠም። ፓኪስታን ላሆር ክልል ውስጥ የተጣለ የቦምብ አደጋ ቢያንስ 55 ሰው መግደሉና ከመቶ በላይ ማቅሱሉ ተዘግቧል። ጃማአት ኡልኡህራር የሚባል የፓኪስታን ተዋጊ ኃይል ለጥቃቱ ኃላፊነቱን እንደሚወስድ አስታውቋል። ባግዳድ ውስጥ በሺአ አማጽያን ላይ የተጣለ መኪና ላይ የተጠመደ ቦምብ አደጋ ቢያንስ 12 ሰው ገድሎ 29 ደግሞ አቅሱሏል። አደጋው የደረሰው በጸሎት ላይ ለነበሩ ሺያ አማ አማንያን በተዘጋጀ ድንኳን ውስጥ ውሃና ሻይ እየታደለ በነበረ ጊዜ ነው። ጥቃቱን ያደረሰው ማን እንደሆነ ባይታወቅም በሱኒዎች የሚንቀሳቀሰው አይሲል ባግዳድ ውስጥ ባሉ ሺያዎች ላይ በየዕለቱ ተመሳሳይ የመኪና አደጋዎችን እንደሚያደርስ ይታወቃል። በሌላ በኩል ደግሞ የአሜሪካ ጦር ዛሬ እሁድ ሶሪያ ውስጥ ሰባት ኢራቅ ውስጥ ደግሞ ሁለት የአየር ድብደባዎችን አካሂዷል። እስራኤል ወደ ጋዛ የሚያስተላልፉ ሁለት ኬላዎችን ዘግታለች። የእስራኤል ጦር የዘጋው ኬሬም ሻሎም ና ኤሬዝን መተላለፊያዎች ነው። ከጋዛ ተተኩሷል ለተባለ ሮኬት አጸፋ ነው። ከቀሪ ዝግጅቶቻችን ጋር እንድትቆይተዋችኋለሁኝ ወደ ሄኖክና ወደ ቆንጅት ልመልሳችሁ። መልካም ቆይታ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ25 እና በ30 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል አሁን መስታወት በድጋሚ እንደምናመሻችሁ የምሽቱ የመስታወት አዘጋጅና አቅራቢዎች ቆንጂታይና ሄኖክ ሰማ ግዜር ነን። በምሽቱ መስታወት ታዲያ ለአፍሪካውያን ወጣት የማኅበረሰብ መሪዎች፣ የንግድ ተቋማት ባለቤቶችና ሥራ ፈጣሪዎች አንድ ሽልማትና ስልጠና የሚያስገኝን ዝግጅት አሰናድተናል። ቀዳሚው ቅንብራችን ይሆናል። በሌሎቹ ዘገባዎቻችን ደግሞ ጆሀንስበርግ ላይ የተካሄደውን የአፍሪካ ፋሽን ሳምንት እንዲሁም ምርጥ የጥቅምት ወር ዜማዎችንና የታዋቂውን አሜሪካዊ ቦክሰኛ የሞሀመድ አሊን ታሪክ የሚያስቃኝ ጥናታዊ ፊልም የተመለከተ ዘገባ እናቀርባለን። ለሁሉም እንግዲህ እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። ምርጥ የጥቅምት ወር ዜማዎችና ያልሽው ቆንጅት፣ እንዲህ ካልን ታዲያ ዘመን ከማይሽራቸው የኢትዮጵያ የጥቅምት ዜማዎች ብንጀምርሳ በሚገባ የጥቅምት አበባ የጥቅምት አበባ የጥቅምት አበባ ነቻሉን አወልሸ አካልን በሙሉ የጥቅምት አበባ

we coi nem nada, foi coi malha cala tua,

We got yet to eat the laugh. We play Manata Patros. We play the the other cup. We put We play the other. We play the crab on tea. We play the noboda We ሰውል ወስዶ ኮይኮይ ምነው በሩቁ ኮይኮይ እየናፋቁ ኮይኮይ ምነው በባሉ ኮይኮይ ሳናገራ። ግሩም ዘፈን ነው የመረጥከው። የጥቅምት አበባ መቼም ማይፎርሽ ምነው በሩቁ እየናፈቁ በዛሬው የመስተዋት ዝግጅት የምናስቀድመው። ታዲያ ሌሎችም ዜማዎች አሉን። አንድ ለወጣት አፍሪካውያን የንግድ ተቋማት መሪዎች፣ የማህበረሰብ ለውጥ አራማጆችና የፈጠራ ስራ ባለቤቶች የተዘጋጀ ሽልማትን ይሆናል። ሽልማቱ ሊጠናቀቅ የቀሩት ሶስት ቀናት ይሆናሉ። በዋሽንግተን ዲሲ ሽልማቱን ያዘጋጀው አሾካ ድርጅት ተወካይ ጸጋ ህይወት ታደሰን ሄኖክ ሰማእግዜር አነጋግሯታል። የማህበረሰብ ፈጠራና አዳዲስ ቴክኖሎጂ የአፍሪካ የወደፊት እድገት ዋልታ ናቸው ትላለች። ዝርዝሩም ከውይይቱ ጤና ይስጥልን፣ የመስታወት አድማጮች። የምሽቱ የስቱዲዮ እንግዳችን ጸጋ ህይወት ታደሰነች። በ17 ዓመቷ እዚህ ወደ ዩናይትድ ስቴትስ ለኮሌጅ ትምህርት ነው የመጣችው። አሁን ደግሞ አሾካ በሚባል የማህበረሰብ ለውጥ አመቻች በሆነ ድርጅት ውስጥ እዚህ በዋሽንግተን ዲሲ ትሰራለች። ለወጣቶች የሚሆን መልካም ዜና አለኝ በማለት ነው እዚህ ስቱዲዮ ድረስ የመጣችው። ጸጋ፣ እናመሰግናለን እዚህ ድረስ በመምጣትሽ። አመሰግናለሁ እዚህ ድረስ በመቀበላችሁ እና ለወጣቶችም ጥሩ ጥሩ ዜና ጥሩ እድል ለማቅረብ ቀርብ ያለው ዜና መልካም። እንግዲህ ፊውቸር ፎርወርድ ዩት ኢኖቬሽንስ ፎር ኤምፕሎይመንት ኢን አፍሪካ ቻሌንጅ የሚባል ወደ አማርኛ እንግዲህ ገርደፍደፋ አርገን ስንመልሰው በወደፊቱ የአፍሪካ ጉዞ ውስጥ በተለይ ስራ ፈጣሪዎች አዳዲስ ሀሳብ አፍላቂ ወጣቶች ያላቸውን ሀሳብ ይዘው መጥተው ለዚህ ሀሳባቸው ደግሞ ድጋፍ የሚያገኙበት አሰራር ነው እንግዲህ ትክክል። እንዴት እንደሆነ እስኪ አሾካ ምን እንደሆነ በቅድሚያ አሾካ እንግለጭልንና ወደዚህ ውድድር እንሄዳለን። አሾካ የሚባለው ኦርጋናይዜሽን በ19 በፈረንጆች አቆጣጠራት 1981 ሲጸነስ ሀሳቡ ራሱ የህብረተሰብን እና የማህበረሰብን ችግሮች የሚጋፈጡ አይነት ፕሮግራሞችና ንግዶች የመንግስት ያልሆኑም ለትርፍ የማይሰሩ ድርጅቶች ለየት ያለ አዲስ ሀሳብ አውጥተው የማህበረሰቡን ችግር መፍትሄ እንዲያገኙ እነሱን አግኝተን ከዛም ደግሞ እነሱን ለመደገፍ የተነሳ ድርጅት ነው እና በዚህ በድርጅቱ ውስጥ እስካሁን ድረስ ወደ ሶስት ሺህ አይነት ሀሳቦችና ጽንስ ሀሳቦች ለየት ያሉ ጽንስ ሀሳቦች ከዓለም አቀፍ ድርጅቶች ተገኝተዋል። ከነዚህም በተጨማሪ ደግሞ በአፍሪካ ውስጥ በተለይ በትላልቅ ፎረሞች የሚሰው የሚዋይባቸውና ህዝቡም ችግሩ የሚጋፈጣቸው ነገሮች መፍትሄ ለማግኘት ተነሳስቷል። ከዚህም አንዱ የምንሰራበት ዘርፍ የስራ የመፍጠርና የወጣቶች ስራ አልባነትን ችግር ለመጋፈጥ ነው። እንግዲህ ይህንን ወጣቶች ለወጣቶች ይመስላል። ሀሳቡ የሚፈልቀው ከወጣቶች ይሆናል። ይህንን እነኚህን ደግሞ መልካም የሆኑ በማህበረሰቡ ውስጥ ለውጥ ሊያመጡ የሚችሉ በማንኛውም ዘርፍ ሊሆን ይችላል። በንግድ ዘርፍ ሊሆን ይችላል። ለትርፍ የሚሰሩ ድርጅቶች በማህበረሰባቸው ለውጥ ለማምጣት የሚሰሩ ሊሆኑ ይችላሉ። እንግዲህ ግንዛቤ ከመፍጠር አንስቶ ጤና፣ ትምህርት በነኚህ ዘርፎች በሙሉ የሚሰሩ ወጣቶች የሚሰሩትን ስራ ይዘው ድጋፍ ሊያገኙ የሚችሉበት ይህንን ድጋፍ ደግሞ ወስደው ስራ ሊፈጥሮ የሚችሉበት አምድ ነው። እንግዲህ ለመፍጠር እያሰባችሁ ያላችሁት እንግዲህ በአፍሪካ ዙሪያ ነው። ይሄ በዚህ አመት የሚደረገው ውድድር እስኪ ግለጭልን። በአፍሪካ ዙሪያ ነው ውድድሩ እና ውድድሩ እኛ አሁን በጣም ጥሩ ሁኔታ ላይ ነው ያለው። ሰባ አንድ ወጣቶች ሀሳባቸውንና የድርጅታቸውን ጽንሰ ሀሳብ ነግረውናል አቅርበውልናል እና የእነሱ ሀሳብም ደግሞ በሀያ አምስት ቀዳሚ ተለቅ ያለ ሀሳብ ያላቸው በእነሱ ምሳሌ የሚሄድ ነው። ከነዚህ መሀል ለምሳሌ በኬንያ አገር ውስጥ ለየት ያለ ሀሳብ የዮጋ የእንቅስቃሴ ስቱዲዮ አንዲት ሴትዮ ፈጥራ ወጣቶችን ስራ የሌላቸው ችግር ላይ የደረሱ ከትምህርት ቤትም ትምህርታቸው መቀጠል የማይችሉ ወጣቶችን ወስዳ በነጻ የዮጋ አለማማጅና አሰልጣኝ እንዲሆኑ እድል ፈጠረችላቸው። ይሄ ዮጋ በአፍሪካ ዙሪያ አሁን አዲስ ነገር ነው። ኢንዱስትሪውም በደንብ የተስፋፋ ያደገም አይደለም፣ ግን አሁን በአምስት አመቶች በአምስት አመት ውስጥ እንኳን ይሄንን ድርጅት የምትመራው ሴትዮ መቶ ሺህ ሰው የሚገባበት አይነት ኢንዱስትሪ ነው እና ይሄንን ለወጣቶቹ እነሱም ንግድ ለመፍጠር፣ እነሱም ስቱዲዮ ለመፍጠር፣ እነሱም አለማማጅና አሰልጣኝ ለመሆን በተለያየ ዘርፍ በሆቴልም ውስጥ ቢሆን በሆስፒታልም ውስጥ ቢሆን በጤና በጤና በኩልም ቢሆን ስራ እንዲያገኙ ግን ለሌላም ስራ ፈጣሪ እንዲሆኑ እድል ፈጥራላቸዋለች። ይሄ እንግዲህ ምሳሌ ነው የሚሆነው ወጣቶቹ ከእንደዚህ አይነት አዲስ አዲስ አይነት ሀሳብና የስራ የመፍጠር እንቅስቃሴ ያላቸው በዚህ ውድድር ላይ ሀሳባቸውን እንዲያቀርቡ እንግዲህ በአፍሪካ ውስጥ ኢትዮጵያን ጨምሮ በተለይ በዚህ ዝግጅት የምናቀርባቸው በርካታ ወጣቶች አሉ። በማህበረሰባቸው ውስጥ ለየት ያሉ ችግሮችን ተመልክተው ለእነኛ ችግሮች ደግሞ መፍትሄ የሚፈልጉ ለምሳሌ መርሳ በምትባል ከተማ ውስጥ ወደ ሰሜን ምስራቅ ኢትዮጵያ ሶስት ወጣቶች ሆነው የግብርና ሰራተኞች ናቸው ንብ ከባህላዊ ቀፎ ወደ ዘመናዊ ቀፎ በሚያሸጋግሩ ጊዜ እንደዚሁ በማታ ንብ እየረጋገጡ አንዳንድ ጊዜ እናት ንቧን የሚገድሉበት እንደዚህ ወጥቶ በጭስ ታፍነው ራሱ የሚሞቱበት አሰራር ነበረ። ይህንን እነሱ ቀይረው በፍርግርግ ብረት የተሰራ ቀጥታ ከባህላዊ ቀፎ የተመጠነ ጭስ ገብቶበት ወደ ዘመናዊ ቀፎ የሚያስገባ መስተጋበር የፈጠሯሉ። እነሱን ስናነጋግር እና ደግሞ በስፋትም በአፍሪካ ስንመለከት ሀሳቦቹ አሉ። የማህበረሰብ ችግሮችን ይመለከቱና የራሳቸውን ፈጠራ ያመጣሉ። ግን ያን ለማስፋፋት የሚያስችላቸው የብድር እና የፋይናንስ አቅም በጣም ከባድ ነው እና እስኪ ከዚህ ጋር አያይዘሽ ምናልባት በተለያዩ የአፍሪካ ሀገሮችም ማይክሮፋይናንስ ወይም ደግሞ ይሄ አነስተኛና ጥቃቅን ብድር የማቅረብ አሰራር አለ። ከእሱ ጋር ተያይዞ የእናንተ ውድድርስ ምን ያህል ነው የድጋፍ የሚሰጠው? እንደነገርኩህ እንግዲህ ምሳሌ የሚሆኑ ሀያ አምስት መፍትሄ ፈጣሪ ሰዎች አሉ። የእነሱን ሀሳብ እንደ ምሳሌ አድርገን ብንይዘው እንኳን በተለያዩ ሀገሮች እነዚህን ሰዎች አግኝተን የእነሱን የራሳቸውን የመኖሪያ ወጪ እንሸፍንላቸዋለን እና ለሚቀጥሉት የተወሰነ ዓመታት እንግዲህ የሀገሩም የገቢ ሌቭሉ ምን ያህል ለመኖር እንደሚያስፈልጋቸው ተተምኖ እሱን ከተቆጣጠርንላቸው እንግዲህ የእነሱ የስራ የስራ ሁኔታ ትንሽ ኑሯቸውን ነው የምትደጉ ኑሯቸውን በምትደጉሙ ጊዜ ስራቸውን ለመስራት ለመስራት ይችላሉ። ከዛም በተጨማሪ ግን አሾካ በዓለም አቀፍ የታወቀና ከብዙ ኦርጋናይዜሽኖች ከብዙ ድርጅቶች ጋር ጥሩ አይነት ግንኙነት የሚያደርግ ድርጅት ስለሆነ የስራቸውን ስልትም ለተለያዩ ድርጅቶች ከኛም ጋር ከሚሰሩ ድርጅቶች ጋር ለመነጋገር እና በተለያዩ የሚዲያ ቦታዎችም ታሪካቸውን የነዚህን ሰዎች ታሪክ ለማቅረብ እንጥራለን። ከዛም በተጨማሪ ደግሞ የዛ የውድድሩ መጨረሻ ሳውዝ አፍሪካ ስብሰባ ይኖራል። በዛ ስብሰባ የአሾካ ውስጥ ያሉ ሰዎች ብቻ ሳይሆኑ ከውጭም ተጨማሪ ብድርም ለሚያገኙበት እድል የሚያስተካክላቸው የሚያቀርባቸው ስብሰባ ነው የሚሆነው እና በዚህ ስብሰባ እንዲሳተፉ ሰው ከውድድሩ አምስት ወጣቶች ይመረጡና ከአምስቱ የገንዘብ የሚሆን የሌላም ተጨማሪ ከድጋፍ እንዲያገኙ እድል ይደርሳቸዋል። እንግዲህ መቼ እንደሆነ የማመልከቻው ቀነ ገደብ መቼ ነው? እንዴት ሊያመለክቱ ይችላሉ? እነዚህን መረጃዎች እስኪ ለአድማጮቻችን ስጪ። ቀነ ገደቡ ኖቬምበር አምስት ቱ ታውዘንድ ፎርቲን፣ ስለዚህ በእኛ የሚሆነው ጥቅምት ሀያ ስድስት ቀን ማለት ነው። በኢትዮጵያ ጥቅምት ሀያ ስድስት አካባቢ ሁለት ሺ ሰባት ነው የመጨረሻው የጊዜ ገደብ። የት ማግኘት ይችላሉ ፎርሞቹንስ? ሁሉም በድህረ ገጽ ላይ ነው ማመልከት የሚችሉት እና ምን ብለው ይፈልጉ ቼንጅ ሜከርስ ዶት ካም ስላሽ ፊውቸር ፎርወርድ changemakers.com slash future forward future forward ወይም ጉግል ሊያደርጉት ይችላሉ። ይ ቼንጅ ሜከርስ ፊቸር ፎርወርድ ብለው ምንድን ነው ማድረግ ያለባቸው የሚሞላ ፎርም አለ። እንግዲህ አሁን ይህን ጥያቄ የምጠይቀው ለምንድን ነው፣ በገጠር አካባቢዎች የኢንተርኔት አገልግሎት በሌላቸው አካባቢዎች ብዙ ስራ የሚሰሩ የእኛ አድማጮች አሉና ወደ ከተማ መጥተው በሚፈልጉ ጊዜ እንደው ፍለጋቸውን ለማቀላጠፍ ይረዳቸው ዘንድ ምን ያህል ጊዜ ያስፈልጋቸዋል? ምን ምንድን ነው ማዘጋጀት ያለባቸው? ማዘጋጀት ያለባቸው የእነሱን የጽንሰ ሀሳብ ለየት ያለ አዲስ ሀሳብ ምን እንደሆነ ለመግለጽ ዝግጅም ሆነው መቅረብ አለባቸው። ሁለተኛ ደግሞ በጽሁፍ ነው ይሄ ነው የሚገለጸው፣ በእንግሊዝኛ ቋንቋ። ሁለተኛ ደግሞ የምን ያህል ርዝመት ነው የሚጠበቀው? ሀሳባቸውን ለመግለጽ ከቻሉ አጭርም ከዛም ያነሰ ሊሆን ሊሆን ይችላል። ብዙ የቃል ገደብ አይኖረውም። ወደ ሰባት መቶ አካባቢ ቃላት ሰባት መቶ ቃላት ግን አንድ ገጽ ወይ አንድ ገጽ ተኩል ቢሆን። እሺ። ከዛም በተጨማሪ ደግሞ እቅዳቸውን እንዴት እንደሚያቀርቡት መግለጽ መቻል አለባቸው። እንግዲህ እቅድ ስትይ ብዙዎቹ ስራውን ይሰሩታል እንጂ እንደዚህ ፕሮፖዛል ጽፎ የመላክ ሀሳቡም አሰራሩም ከዚህ በፊት ላይኖራቸው ስለሚችል ነው ይህንን የምጠይቅሽ። የሚያስፈልጋቸውን ገንዘብ በባንክ ያላቸውን ወይ ስራ ላይ መሆን አለባቸው ወይስ ሀሳብ መሆን አለበት? እነዚህን እስኪዘርዝር ሀሳብ መሆን ይችላል ግን እቅዱ በደንብ መገለጽ መገለጽ አለበት። በተለይ ሀሳብ ብቻ ከሆነ ስራ ላይ የሆነ ከሆነ ነገሩ ባለፉት ወራት እና ባለፉት አመታት ምን እስካሁን ድረስ እንደተደረገ ከዛም ደግሞ ከዛ ወደፊት ምን አይነት እቅድ እንዳለ ከዛም በተጨማሪ ደግሞ ጥያቄዎች ይኖራሉ። በሰፊው እንዲሁ እንደ እንደ ድርሰት አይነት ረዘም ያለ ግልጽ ገለጻ ሳይሆን የሚያስፈልገው ጥያቄዎቹን እያነበቡ አጥብቀው እያንዳንዱን ጥያቄ መመለስ ይችላሉ። እንግዲህ ቋንቋ እዚህ ጋር ከበድ ይላል፣ ምክንያቱም በስፋት እንግሊዝኛ ኢትዮጵያ ውስጥ አይነገርምና ስራውን ደግሞ በተለይ በገጠር አካባቢዎች ማህበረሰቡን የሚለውጡ ስራዎቹን የሚሰሩት የቋንቋ ፈተናዎች ሊኖሩ ይችላሉ ና ምናልባት እዚህ ላይ በአማርኛ እንኳ ተናግረው ተርጉሞላቸው እዛ ላይ ሊያስገባ የሚችል ሰው ሊኖር ይችላል። በእናንተ ግን እንግሊዝኛ ቋንቋ የግድ መናገር አለባቸው። እንግዲህ አፍሪካ ዙሪያ ሁለት ቋንቋዎች በጣም ይነጋገራል ህዝቡ፣ እንግሊዝኛና ፈረንሳይኛ። ስለዚህ እንግሊዝኛ፣ ፈረንሳይኛ፣ ፖርቹጊዝ ቋንቋዎችን እንቀበላለን። በጉግል ትራንስሌትም እንጠቀማለን። አማርኛ ጉግል ትራንስሌት ላይ አለ፣ ግን የፊደሉን የማንበብ ችሎታ በእኛ ድርጅት ውስጥ ስለማይኖር ተርጓሚ እንግዲህ እንዲኖራቸው እንጠይቃለን፣ በተቻለ መጠን የሀሳቡን እና የእቅዱን ፍሬ ሀሳብ ለመረዳት እንሞክራለን። በተለይም ከኢትዮጵያ በተለይም ከገጠር አካባቢዎች ሀሳቦችና ስራዎች ብናይ በጣም ደስ ይለናል። ስለዚህ እንግዲህ የምንችለውን ማድረግ በርካታ ወጣቶችን እኔ ራሱ በዚህ ዝግጅት የእናቶችና የህጻናትን ጤንነት አልፎም ደግሞ የምጣኔ ሀብት ጉዳዮችን በተመለከተ በተለያዩ የገጠር አካባቢዎች በምዘዋወር ጊዜ ብዙ ወጣት ፈጣሪዎች ተመልክቻለሁ። ብዙዎቹ ገጠር አካባቢ ነው የሚኖሩት መብራት በሌለበት አካባቢዎች የሚኖሩ ነገር ግን በማህበረሰባቸው ያዩዋቸውን ችግሮች ለውጥ እናመጣለን ብለው የሚሰሩ የጤና ኤክስቴንሽን ሰራተኞች አሉ። የግብርና ሰራተኞች አሉ የልማት ሰራተኞች አሉ። በመንግስት ስራ ውስጥ የሚሰሩ አሉ። መንግስታዊ ባልሆኑ ድርጅቶች፣ የግል ንግዶች አቋቁሞ የሚሰሩ አሉ። እንግዲህ ለሁላችሁም ነው መልእክቱ። እንግዲህ በዚህ ጊዜ ተጠቅማችሁ ጥቅምት 26 ባለው ጊዜ ውስጥ ፊውቸር ፎርወርድ ብላችሁ ጉግል ብታደርጉ፣ በተለይ ቼንጅ ሜከርስ ፊውቸር ፎርወርድ ብላችሁ ጉግል ብታደርጉ ታገኙታላችሁ። ጥያቄ ካላቸውና የአማርኛ እና የእንግሊዝኛ የቋንቋ ትርጉም ችግር ካለ እኔን ኢሜይል ቢልኩልኝ ላገዝ እችላለሁ። ኢሜይሌ ጸጋ ቲኤስኢጂኤ አት አሾካ ኤ ኤስ ኤች ኦ ኬ ኤ ዳት ኦርግ ላይ ነው እና ጥያቄ ካላቸው እኔ ልረዳቸው እችላለሁ። ተርጓሚ ካላቸው ሀሳባቸውን ለመነጋገር ለመግለጽ አስቸጋሪ ከሆነባቸው ልረዳ ደስተኛ ነኝ። በጣም ነው የምናመሰግነው ጸጋ፣ እዚህ ድረስ መተሽ ይህንን ሀሳብ ስላጋራሽ። እንግዲህ አድማጮችን በዚህ ይሳተፋሉ ብለን ተስፋ እናደርጋለን። በተለይ ወጣቶች ተሳተፉ፣ ይህንን እድል ተጠቀሙበት። በስተ መጨረሻ እንግዲህ ስለ ሽልማቱ ስንነጋገር ነበረ። እንደዚህ የተመጠነ ገንዘብ አለው ወይስ ምንድን ነው የሚሆነው? አዎ፣ የተመጠነ ገንዘብ አለው። የገንዘብ ሽልማት ይኖራል። ግን ከሽልማቱም በተጨማሪ እኛ ጥሩ እድል የምናቀርብላቸው የምንለው ከተለያየ ከአፍሪካ ዙሪያ ካሉ ጥሩ ሀሳብና ጥሩ የስራ የመፍጠር የህብረተሰብን ችግር የመጋፈጥ ልምድ ያላቸው ሰዎች ጋር የማገናኘቱ እና አገናኝተናቸው ደግሞ የሀሳብ ልውውጥ የማድረጋቸውን ነገር ነው እኛ በከፍተኛ ጥሩ እድል አድርገን የምናየው። እና ከዛም በተጨማሪ ደግሞ ሳውዝ አፍሪካ ድረስ ሄደው አለም አቀፍ የአፍሪካ የስራ እና የወጣት ችግርን በመጋፈጣቸው ትልቅ እድል ነው የሚያገኙት። ስለዚህ በዚህ በሽልማቱ እራሳቸውን ለሌላም አይነት እድል ለማዘጋጀት እንደሚችሉ እዛም ደግሞ ሄደው የተለያዩ ልምምዶችና ምክሮች እንደሚያገኙ ነው የምናስበው። በጣም ነው የምናመሰግነው እዚህ ስቱዲዮ ድረስ መታ ይህንን ልዩ የሆነ ለወጣቶች የተሰናዳ ሽልማት በተለይ በማህበረሰባቸው ስራ የሚፈጥሩ ወጣቶች ማህበረሰባቸው ውስጥ የንግድ ስራዎችም ሆነ በጤናና በትምህርት ዘርፎች የተሰማራችሁ በዚህ ፊውቸር ፎርወርድ ዩት ኢኖቬተርስ ፎር ኢምፕሎይመንት ኢን አፍሪካ ቻሌንጅ ወይም እንግዲህ በአጭሩ በግርድፉ በአፍሪካ ለውጥ ለማምጣት የሚሰሩ ወጣቶችን ለማገዝ የተቋቋመ ሽልማት ነው። ተሳተፉ። ሽልማቱን ያዘጋጀው አሾካ የሚባል የማህበረሰብ ለውጥ አመቻች ድርጅት ነው። ዓለም አቀፍ ስራውን በተለያዩ ሀገሮች ይሰራል። የስቱዲዮ እንግዳችን ደግሞ ጸጋ ሕይወት ታደሰነች። ጸጋ በጣም እናመሰግናለን። በጣም አመሰግናለሁ ሄኖክ። የምትከታተሉት የአሜሪካ ድምጽ ራዲዮ ጣቢያ ነው። የመስተዋት ስርጭታችን ይቀጥላል። የምታገኙን በ25 እና በ31 ሜትር ባንድ እንዲሁም ናይል ሳት ላይ ነው። አስተናጋጆቻችሁ ቆንጂታይና ሄኖክ ሰማግዜርነን። አሁን ደግሞ ጥቂት ፋሽን፣ ጥቂት ሽለላ ወደ ተከታዩ ዘገባ ስናልፍ ደግሞ ደቡብ አፍሪቃ ውስጥ በተከናወነ የፋሽን ትርኢት ላይ ነው የምናተኩረው። ሄኖክ፣ ያመለጠህ ይመስለኛል። የጆሀንስ በርጉ አልፎኛል። ዘንድሮ የፓሪሱ የፋሽን ሳምንት በትዝታ ወደ ኋላ ወስደው የሚያማልሉ ደስ የሚሉ አበቦችና ቅርጾችን የተላበሱ ስራዎችን ሳያሳይ የለንደሩ ደግሞ ዳጎስ ያሉ ብሩህና አትሌቲካዊ ስራዎች በብዛት እንደተስተዋሉበት ነው የተነገረው። ኒውዮርክ የተለያዩ ዳጎስም ቀለልም ያሉ ቅርጻቸውም ድብልቅ ሆነው የተሰናዱ ጨርቆችና አንዱ ባንዱ ላይ ተነባብሮ ቡፍ ያሉ ቀሚሶች የትዕይንቱን ጎዳና ይዘው የተመልካች አይን ሲያሻሙ ተስተውለዋል። በአንጻሩ ተፈጥሮ በአንድ በኩል ፈጣን የከተሞች እድገት ግብ ግብ ላይ ባሉበት በአፍሪካ ደግሞ የፋሽን ሳምንቱ ቦግ ባሉ ቀለማት እና ቅርጽ የተሰሩ ጨርቆች ለጉድ የታዩበት ነበር። እነዚህ የፈጠራ ውጤቶች እንዴት ነው ታዲያ ከመርፌና ክር የተገናኙት? የአሜሪካ ድምጿ አኒታ ፓውል መልሱን ለማግኘት ጆሃንስበርግ ላይ የተካሄደውን የዘንድሮ የመርሴዲስ ቤንዝ ፋሽን ዊክ አፍሪካ ትርኢት ጎብኝታ ነበረ። የፋሽን ሳምንት ለዲዛይነሮች ለቆዩትም ይሁን ለአዲስ መጪዎቹ ስራቸውን በታላላቅ የዓለም ከተሞች የሚያቀርቡበት እድል ይፈጥርላቸዋል በዚህ ብዙ ቢሊዮን ዶላር በሚንቀሳቀስበት አለም አቀፍ ኢንዱስትሪ ውስጥም የፋሽን ሳምንት የገበያው እድል የሚደራበትም ጭምር ነው እነሆም ሆግራፊካ የደመቀች አዲሷ የፋሽን መናኸሪያ ትሆናለች ብለው አንዳንዶች ተስፋ ጥለዋል አዲስ ወደ ዲዛይነርነት አለም የገባው ስታይሊስቱ ናፓ ካሊቢ በፋሽን አለም ቢቀናኝ ብለው ራቅ ካለ ስፍራ ከመጡት መካከል አንዱ ነው። እሱ ከአጎራባች ሌሶቶ ነው የመጣው። የራሴን ልብስ ነው የለበስኩት። ለፍቻለሁ ነው የሚባለው በደንብ እንጂ በእርግጥም ግርም የሚል ነው። ይህንን ዝግጅት ወደዋለሁ። በጣም ትልቅ ዝግጅት ነው። በጣም በጣም በጣም በፋሽን ረገድ ወደፊት የተራመደ ቅንብር ነው። ደስ ይላል። ሜሪያን ፌስለር ደግሞ በፋሽን ዓለም የሰነበተች ዲዛይነር ስትሆን ስራዎቿም በብዛት በባህላዊ የአፍሪካ ጨርቆች ላይ ያተኮሩ ናቸው። ሪፍሌክት ባህላዊ ጥበቦችን በእርግጥም ደግሞ ባህላዊ ቀለማትና ቅርጾችን ነው የማሳየው። አዝወትሬም ዶቃዎችን እጠቀማለሁ። በሙያዬ ይበልጡን አፍሪካ ላይ ነው የማተኩረው። ዘመናዊ የሚያደርገው ግን ያን ባህል እኔ በስራ የምጠቀምበት መንገድ ነው። ሌሎች እንደ ሪች ሚኒሲ ያሉ እያደጉ ያሉ የፋሽን ዲዛይነሮች ደግሞ አዲስ ስልቶች ላይ የሚያተኩሩ በዚያም ላይ አፍሪካዊውን ባህላዊ አለባበስ በዓለም አቀፍ ደረጃ በዘመናዊነት ከገነነው ስልት ጋር አጣምረው ለመስራት የሚሞክሩ ናቸው። ኦት በሚል ስያሜ የራሱን ስራዎች ያቀርበው ሚኒስ ጆሃንስበርግ የሚገኘው መኖሪያ ቤቱን የመኪና ማቆሚያ ወደ ስቱዲዮነት ቀይሮት ነው የሚሰራው። እንደሚመስለኝ መልክ እያያዘ መጥቷል። ስዕሎችና ቅርጾችን ከተለመደው ለየት ባለ መንገድ ማየት ጀምረናል። ምክንያቱም ብዙዎች በአሁኑ ጊዜ የማያቸው ዲዛይነሮች በጣም አፍሪካዊ ባህልን የያዘ ስራ ይሰሩና ምዕራባዊ የፋሽን ስልት ደግሞ ጣል ያረጉበታል። ያ ሲሆን ዘመናዊ መልክ ይሰጠዋል። ታዲያ ሁለቱም ዲዛይነሮች የአፍሪካ ፋሽን ከተቀሩት ለየት ያለና በዚያም ምክንያት አይንን የሚስብ መሆኑን ይስማሙበታል። ጥበባችንን በጣም ግብረገባዊ በሆነ መንገድ ነው የምንይዘው። ጨርቆችን ደግመን በበለጠ አሳምረን እንፈሽናለን። ከተለቃቀሙ ቁርጥራጮች ገጣጥመንም ጨርቁን እንፈጥረዋለን። በዘንድሮ የጆሃንስ በርጉ የመርሴዲስ ቤንዝ የአፍሪካ የፋሽን ሳምንት ከ30 የሚበልጡ ዲዛይነሮች የፈጠራ ስራዎቻቸውን አሳይተዋል። የአፍሪካ ፋሽን ተወዳጅነቱ እያደገ መጥቷል። የሀያ ዓመቷ አዲስ ሙዚቀኛ እና የሙዚቃ ደራሲ ሜገን ትሬነር በዚህ ኦል አባት ዳት ቤዝ በተባለው አልበሟ ባጭር ጊዜ ውስጥ ዝናና ሲሳይ ገረበብ ብላ የተከፈተችውን የሙዚቃ በሯን ፍንትው አድርገው በመክፈት ጀባ ሲሏት ዜማዋ በቢልቦርድ የደረጃ ሰንጠረዥ ቁጥር አንድ ሆኖ ነው የሰነበተው። በአሜሪካ ብቻ ሳይሆን በተለይ ኦል አባውት ዳት ቤዝ በአውስትሬሊያ፣ ኒውዚላንድ፣ ካናዳ፣ ጀርመን፣ ዩናይትድ ኪንግደም ዩኬ ወይም ብሪታንያ ቁጥር አንድ ዜማ ሆኖ ነው የሰነበተው። በዚህ ዓመት ሌላኛዋ የተሳካላት ሙዚቀኛ ቴይለር ስዊፍት ስትሆን ሼክ ኢት ኦፍ የተሰኘው ዜማዋ የሬዲዮ ሞገዶችን ሲያደምቅ ነው የሰነበተው። በዚህ ዜማ ታዲያ ቁመተ ሎጋዋ ቴለር ስዊፍት መቼም የውበቷ ነገር ለጉድ ነው። በሙዚቃ ቪዲዮዋም ሸኪቶፍ እያለች ስታዜም አሜሪካውያን በድምጿ ቅላጼና በውዝዋዜዋ አፋቸውን ሀ አብለው ከፍተው ሲያዋት ቢ ሰነብቱም አይፈረድባቸውም። ታዲያ እስከ አምስተኛ ደረጃ ያለውን ባንግ ባንግ ብላክ ዊደውና ስቴ ሃይ ዜማዎች ሁሉም የሴት ሙዚቀኞች ናቸው። በበላይነት የበላይነታቸውን አረጋግጠው የአየር ሞገዶችም ሰላምታ በመስጠት በራቸውን ለነዚህ ዜማዎች ከፍተው ነው የሰነበቱት። ወንዶቹ ሙዚቀኞችስ የትገቡ እንዳትሉ ከስድስተኛ እስከ አስረኛ ያለውን ሰንጠረዥ ማን ይዞባቸው? tell him, don't tell him, don't tell him. You ain't need, don't tell him, don't tell him. You ain't need, you ain't need, gotta tell him, don't tell him, don't tell him. Jeremy Cub YG Gary don't tell him yalla. Merum Five Watches, yet gabu. Animals. Sabah ten yalla ne Baby, I'm playing on you tonight. Hunt you down, eat you alive, just like animals. Animals like animals, more. Maybe you think that you can hide. I can smell yourself. Like stay with me by Sam Smith Guess it's true I'm not good at one-night stand But I still need love cause I'm just a man These nights never seem to go to plan I don't want you to leave where you hold my hand. Oh, won't you stay with me? Cause you're all me. This ain't love, it's clear to see. But darling, stay with me. Why am I so emotional? It's not a good look and some self-control Deep down I know this never works But you can lay with me so it doesn't hurt Oh, won't you stay with me Cause you're all I'm a little bit of a hot boy, but ah, ah. at me. And chewing on some hot boy. Like I told this, I see when I like you see them twirl, then he drop. And we keep them all to my block, boy. And my take he it on him, he done drop. And we be wild and he some hot boy. Tones only get busy with them Try to burn down and you can catch his. Running through these checks till I pass out. Pass out. The shorty Gimme till I pass out. Pass out. I swear to God, all I do is cash out. And if you ain't up, get up on my trap, house I've been selling such like the fifth grade. When so Naska Don't, but Ed, it's Sharon, and Naganya. Met this girl late last year. she said, Don't if i disappear i told her i'm not really looking for another mistake i called an old friend thinking that the trouble would wait but then i jumped right in a week later returned i reckon she was only looking for a lover to burn but i gave her my time for two or three nights then i put it on pause until the moment was right i went away four months until i passed crossed again she told me i was never looking for a friend maybe you could swing by my room around ten baby bring the lemon and the bottle of gin we'll be in between the sheets till late a.m baby if you wanted me then you should have just said she's singing don't, don't. See her we drink away the days with a takeaway pizza before a text message was the only way to reach her now she's staying at my place and loves the way i treat her singing out aretha all over the track like a feature and never wants to sleep i guess that i don't want to either but me and her we make money the same way Four cities, two planes the same day. And those shows have never been what it's about. But maybe we'll go together and just figure it out. I'd rather put on a film with you and sit on the couch. But we should get on a plane or we'll be missing it now. Wish I'd have written it down, the way the things played out. When she was kissing him, how it was confused about. Now she should figure it out. while I'm sat here singing I Don't, don't. When the win. And I my anaconda, My anaconda don't. My anaconda don't. My anaconda don't want none unless you got buns, hun. Boy who named Troy used to live in Detroit. Big, big, big big money. He was getting some coins. Was the shootouts with the law, but he lived in a palace. Both bought me Alex and the McQueen. He was keeping me stylish. Now that's Check him in my automobile Let him eat it with his grills He keep telling me to chill He keep telling me My- የተከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የመስታወት ዝግጅት ሲቀጥል ከፋሽን ወደ ቡጢ ነው የምንሄደው። ፋሽንን አስቀድመን ወደ ሙዚቃ ተሻገረን፣ አሁን ደግሞ ወደ ቡጢ ይሆናል የምናልፈው። ታዋቂው አሜሪካዊ ቦክሰኛ መሐመድ አሊ በሕይወቱ ዙሪያ የተሰናዳ ፊልምን እናስቃኛቸዋለን። የቪኦኤዋ ፕሌኖፒ ፖሉ በክሌር ሉዊስ የተዘጋጀውን ፊልም አስመልክቶ ያጠናቀረችው ዘገባ ነው። አባቴ ብዙ ገጽታዎች አሉት። ብዙ ሰው የሚያውቀው በቡጤኛነቱ ነው። ስለ ቤተሰቡ ብዙም አይሰማም። ቤተሰቡ ለአባቴ ያለውን ትርጉም ማለቴ ነው። ነው መሐመድ ከልጁ ጋር ሲነጋገር የተቀረጸውን ድምፅ ነው የሰማ ነው። ማንም ሰው እነዚህ ድምፆች ተቀርጸው መቆየታቸውን አያውቅም ነበር። በቅርብ ጊዜ ነው ይፋ የወጡት። ሜሪየም አሁን 11 ዓመቷ ሆኗል። በዚህ የክሌር ሉዊስ ዶኪመንተሪ ፊልም እነዚህ ድምፆች ተካተዋል። እነዚህን ድምፆች ለፊልም ሰሪዋ ሃና አሊ፣ የመሐመድ አሊ ልጅ ናት፣ እሷ በመስጠቷ ነው በፊልሙ የተካተቱት ስ አባቴ ሁሌም ስለ ታሪክ ያለው ግንዛቤ ከፍ ያለ በመሆኑ ነው እነዚህን ድምፆች በሬዲዮ ቀርጾ ያኖረው። የፊልሙ ርዕስ አይ አም አሊ ሲሆን ታዋቂውን ቡጤኛ መሐመድ አሊ ታሪክ በሚቀርቡትና በሚወዱት ሰዎች አፍ ያሳያል። ፊልሙ ሶስት ጊዜ የኦሊምፒክ ሻምፒዮና የሆነው አሜሪካዊ ካሴስ ክሌይ የእስልምና ሃይማኖትን ከተቀበለ በኋላ ስሙን ወደ መሐመድ አሊ ቀይሯል። መሐመድ አሊ በቪየትናም ጦርነት ወቅት አልዘምትም በማለቱ ከሻምፒዮና መዝገብ ተሰርዞ የቦክስ ፈቃዱንም ተቀምቶ ነበር። የቅርብ ጓደኛውና የቀድሞ የአሜሪካን ፉትቦል ተጫዋች ጂም ብራውን ሁኔታውን ያስታውሳል። ልበ ሙሉ ነበር። በዚህ የተነሳ የገባበት ዕዳ መቼም ብዙ ነው። የአሸናፊነት ማዕረጉን ተቀማ። ሰርቶ እንዳይኖር ተደረገ። ከባድ ጊዜ ነበር ለእርሱ። እገዳውም በጸጋ ተቀብሎ በ1966 ዓ.ም መሐመድ አሊ በ32 ዓመቱ ወደ ቦክስ ዓለም ተመለሰ። ጆርጅ ፎርማን ከእኔ ጋር ሲገናኝ ዋጋውን እሰጠዋለሁ። አንድ ኩባያ ውሃ ጨልጬ ሳበቃ ይህን በቁሙ የሞተ ዋርካ እገነድ ሰዋለሁ ጠብቅ መሐመድ አሊ እስኪመጣብህ። መሐመድ አሊ ገና አንድ ቡጢ ሳይሰነዝር ተጋጣሚዎቹን በማሸማቀቅና በመሳደብ ይታወቃል። እንዳለውም ጆርጅ ፎርማንን አሸንፎ ሻምፒዮና ሆነ። በዚያን ጊዜ የሆነውን ጆርጅ ፎርማን ሲያስታውስ፣ ከዚህ ሰው ጋር ለግጥሚያ ስገባ የቻልኩትን ያህል ቀጥቅጨዋለሁ ለአምስትና ለስድስት ዙር ያህል ነረትኩት። ቀላል ግጥሚያ ነው ብዬ ነበር። ከዚያ በጆሮ የጠጋ ብሎ ጆርጅ፣ ከዚህ በላይ መምታት አልቻልክም አለኝ። ይገርማል፣ ባለ በሌለ ኃይል እኔ እየመታሁት የነበረው። ፊልሙ አይ አም አሊ መሐመድ አሊ በትዳር መለያየቱን አይተርክም። ከልጆቹ ጋር ያለውን ፍቅርና ቅርበት ግን በግልጽ ያሳያል። እድሜው እየገፋ ሲሄድ ሲናገር ትንታግ የነበረው መሐመድ አሊ ቃላቶች ሲደጋግምና ሲንተባተብ ይሰማል። እነዚህም አሁን የታመመው ፐርኪንስስ ህመም የመጀመሪያ ምልክቶች መሆናቸው ነው። በ1970ዎቹ ከቦክስ አለም ተሰናበተ። በ ደግሞ ፐርኪንስስ በሽታ እንደያዘው ታወቀ። መሐመድ አሊ በሕይወቱና በገጠሙት ውጣ ውረዶች ዛሬም ለዓለምና ለልጆቹ እንቁ ነው። Me, Muhammad Ali, uh, is making these tapes is because he's just so. Lemon didn't know Muhammad Ali in the Zindim Swatch, but he put a Yikala Tariq with Salonich. Muhammad, Muhammad Ali, he floats like a butterfly, stings like a. Catch me if you can. አድማጮቻችን የመስተዋል ዝግጅት ወደ መገባደዱ ተቃርበዋል። በዝግጅቶቻችን ላይ ያሏችሁን አስተያየቶች ላኩልን። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ያለፏችሁን ዝግጅቶች በድረ ገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማህሪክ ገብታችሁ መከታተል ትችላላችሁ። በፌስቡክ እና በትዊተርም በሽነን ቪኦኤ አማህሪክ ብላችሁ ተከተሉ። ለአራት ሰዓት በሚቀሩን ጥቂት ደቂቃዎች የምሽቱን ማጠቃለያ ዜናዎች እናሰማችኋለን። እስከዚያው ግን በዚህ ዜማ እንቆይ። ክቡራትና ክቡራን አድማጮች የማጠቃለያ ዜናዎችን ላሰማችሁ። የኢትዮ ግብጽ የጋራ ኮሚሽን አምስተኛ መደበኛ ስብሰባ አዲስ አበባ ላይ እየተካሄደ ነው። ስብሰባው የህዳሴ ግድብ ግንባታ ከተጀመረ ወዲህ ሲካሄድ የመጀመሪያ ጊዜው መሆኑ ነው። በኢየሩሳሌም ጽዮን ተራራ ላይ ለዘመናት የቆየውን የአምልኮና የጸሎት ስርዓት እንደሚጠብቁ፣ ሙስሊሞችን በአልአቅሳ መስጂድ የጸሎት ስርዓቶቻቸውን ማከናወን እንደሚችሉ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያው አስታወቁ። በእስራኤል ወታደሮችና በፍልስጤማውያኑ አማንያን መካከል በየዕለቱ እስኪባል ሁከት በሚታይበት በዚህ የአምልኮ ስፍራና በአካባቢው ውጥረት እየበዛ በመምጣቱ ጠቅላይ ሚኒስትር ኔታንያሁ መረጋጋትና መቻቻል እንዲኖር ጥሪ አሰምተዋል። ይህ የሚስተር ኔታንያሁ አቋም በትክክለኛ አቅጣጫ የተወሰደ እርምጃ ነው ብለውታል የፍልስጤሙ ፕሬዚደንት ማሐሙድ አባስ። ዓለም እጅግ አደገኛ ከሆኑ የአየር ንብረት ለውጥ መዘዞች ለመትረፍ ከሻ በ2100 ዓ ም ሙቀት አማቂና በካይ የሆኑ ጋዜዎችን ወደ አየር መልቀቅ ሙሉ በሙሉ እንዲያቆም ኮፐንሃገን ላይ ላለፉት 13 ወራት ሲሰሩ የቆዩ ከ800 በላይ ሳይንቲስቶች አሳሰቡ። ዓለም በመጪዎቹ 85 ዓመታት ውስጥ ራሱን ከተፈጥሮ ድፍድፍ ዘይት አጠቃቀም ሙሉ በሙሉ ማላቀቅ አለበት ብለዋል ሳይንቲስቶቹ። በመጨረሻም ዛሬ በተካሄደው የኒውዮርክ ማራቶን ኬንያውያኑ ዊልሰን ኪፕሳንግ የወንዶቹን፣ ሜሪ ኬትኔ ደግሞ የሴቶቹን አሸንፈዋል። ኪፕሳንግ 42ቱን ሜትር የጨረሰው በ2 ሰዓት ከ10 ደቂቃ ከ59 ሰከንድ ሲሆን በኪፕሳንድ ለጥቂት ሰከንዶች የተቀደመው የኢትዮጵያዊ ሌሊሳ ዴሲሳ ሁለተኛ ሆኖ ጨርሷል። ሜሪ ኬትኔ የገባችው በ2 ሰዓት ከ25 ደቂቃ ከ7 ሰከንድ ነው። ማጠቃለያ ዜናዊ ሆነበር ጤና ይስጥልኝ። መልካም ምሽት የአሜሪካ ድምጽ ሬዲዮ በ25ና በ31 ሜትር ባንዶች በአጭር ሞገድ ከምሽቱ 3 ሰዓት እስከ አራት ሰዓት ሲያስተላልፍ የቆየው ዝግጅት በዚሁ ተጠናቋል። ነገ ሰኞ ከምሽቱ በአንድ ሰዓት በቀዳሚው ዝግጅታችን፣ በሶስት ሰዓት ደግሞ በመደበኛው ስርጭት እስከምንገናኝ የምንሰናበታችሁ ቆንጅ ይታይና ሄኖክ ሰማ እግዜርነን ተፈራ ግርማ ተፈራ ዝግጅታችንን ስለመራ እናመሰግነዋለን። አድማጮቻችን ሰላም ደናደሩ ደናደሩ